በመጀመሪያም ዋና ዋና ዜና። በኢትዮጵያ በእስር ላይ ከሚገኙት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት መካከል አምስቱ መፈታታቸውን ለመንግስት ቅርበት ያለው ሬዲዮ ዘገበ። የኡጋንዳው መሪ ዮሪ ሙሴቬኒ አልሸባብ በአፍሪቃ ህብረት ሰላም አስከባሪ ስር የነበሩ ወታደሮቻቸውን በእስረኝነት ሳይወስድ እንዳልቀረ ተናገሩ። በግብፅ የጠቅላይ ሚኒስትር ኢብራሂም ማህላብ መንግስት ስልጣን ለቀቀ። በሳውዲ አረቢያ መካ ከተማ በሚገኘው ታላቁ መስጊድ በደረሰ አደጋ 177 ሰዎች ሲሞቱ 238 ቆሰሉ። ዜናው በዝርዝር። በኢትዮጵያ በእስር ላይ ከሚገኙት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት መካከል አምስቱ መፈታታቸውን ለመንግስት ቅርበት ያለው ሬዲዮ ዘገበ። በዘገባው መሰረት መንግስት አዲሱን ዓመት ምክንያት በማድረግ በሰጠው ይቅርታ ያሲን ኢሳ አሊ፣ ባህሩ ኡመር ሽኩር፣ አቡበከር አለሙ ሙሄ፣ ሳቢር ይርጉማን ደፍሮ፣ እና ሙኒር ሁሴን ኑር ሁሴን እንዲፈቱ ተወስኗል። የኢትዮጵያ መንግስት ይቅርታ የሰጠው ለ238 ታራሚዎች መሆኑንና ከነ ከእነዚህም መካከል የግንቦት ሰባትና የኦሮሞ ነፃ አውጪ ግንባር አባላት ጭምር ይገኙበታል ተብሏል። ዘገባውን ከገለልተኛ ወገን ማጣራት አልተቻለም። የኡጋንዳው መሪ ዮዌሪ ሙሴቬኒ አልሸባብ በአፍሪቃ ሕብረት ሰላም አስከባሪ ስር የነበሩ ወታደሮቻቸውን በእስረኝነት ሳይወስድ እንዳልቀረ ተናገሩ። ፕሬዚዳንቱ በአፍሪቃ ሕብረት ጦር ሰፈር ላይ ታጣቂ ቡድኑ ጥቃት ሲፈጽም ተኝተው ነበር ያሏቸውን የጦር አመራሮች ወቅሰዋል። ፕሬዚዳንት ዮዌሪ ሙሴቬኒ በጥቃቱ 19 ወታደሮች ሲገደሉ ስድስት የደረሱበት እንደማይታወቅ ተናግረዋል። የአልሸባብ ታጣቂ ቡድን በአፍሪቃ ሕብረት ሰላም አስከባሪ የጦር ሰፈር ላይ በፈጸመው ጥቃት 50 ወታደሮች ገድያለሁ ማለቱ አይዘነጋም። ጃፓንን በመጎብኘት ላይ የሚገኙት የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ጥቃቱ የተፈጸመው በራሳቸው ወታደሮች ስህተት መሆኑን ለጋዜጠኞች ተናግረዋል። ወታደሮቻችን ተኝተው ነበር፣ ንቁ አልነበሩም ያሉት ፕሬዝዳንት ዮዌሪ ሙሴቬኒ ጥፋቱን ፈጽመዋል የተባሉት የጦር መኮንኖች መታገዳቸውንና በጦር ፍርድ ቤት የሚዳኙ መሆኑን አስታውቀዋል። የግብፅ ጠቅላይ ሚኒስትር ኢብራሂም ማህላ መንግስት ስልጣን መልቀቁ ተሰማ። የአገሪቱ ፕሬዚደንት አብዱል ፈታህ አልሲሲ በሙስና ቅሌት ሲታመስ የከረመውን የጠቅላይ ሚኒስትሩን አስተዳደር የስልጣን መልቀቂያ ደብዳቤ መቀበላቸውንና የነዳጅ ሚኒስትሩ አዲስ ካቢኔ እንዲያቋቁሙ ትዕዛዝ ማስተላለፋቸውን የፈረንሳይ ዜና አገልግሎት ዘግቧል። የጠቅላይ ሚኒስትሩ ካቢኔ ስልጣኑን የለቀቀው የግብርና ሚኒስትሩ ሳላህ ሄላል በቀረበባቸው የሙስና ክስ ከታሰሩ በኋላ ነው። ሚኒስትሩ በምርመራ ላይ በሚገኝ የሙስና ቅሌ ተጠርጥረው ከታሰሩ በኋላ ሹምሽር ሊካሄድ እንደሚችል የግብፅ መገናኛ ብዙሃን ዘግበዋል። ሄላል መንግስት ንብረት የገዛ ነጋዴ ሽያጩን ህጋዊ ለማድረግ በአደራዳሪያቸው በኩል ጉቦ በመጠየቅና በመቀበል መከሰሳቸውን የፈረንሳይ ዜና አገልግሎት ዘግቧል። ጠቅላይ ሚኒስትር ኢብራሂም ማህላብ ስልጣን የለቀቁት ለግብፅ ህግ ማውጫ ምክር ቤት ምርጫ ለማካሄድ አገሪቱ በዝግጅት ላይ ባለችበት ወቅት ነው። በሳውዲ አረቢያ መካ ከተማ በሚገኘው ታላቁ መስጊድ ላይ በደረሰ አደጋ 107 ሰዎች ሲሞቱ 238 ቆሰሉ። አደጋው የደረሰው ለግንባታ የተዘጋጀ ግዙፍ ክሬን በመስጊዱ ላይ በመውደቁ ነው። ክሬኑ የወደቀው በአካባቢው በተከሰተ ከፍተኛ ውሎ ንፋስና ከባድ ዝናብ መሆኑን የሳውዲ አረቢያ ባለስልጣናት አስታውቀዋል። በአደጋው የሞቱት ሰዎች ማንነት እስካሁን ይፋ ባይደረግም የተለያዩ አገር ዜግነት ያላቸው ሳይሆን አይቀሩም ተብሏል። የኢራን ዜና አገልግሎት 15 የኢራን ዜጎች የመቁሰል አደጋ እንደደረሰባቸው ዘግቧል። የአካባቢው ገዢ ልዑል ሃሊድ አልፋይሰል በአፋጣኝ ምርመራ እንዲካሄድ አዘዋል ተብሏል። ሳውዲ አረቢያ በዓመት አንድ ጊዜ ለሚደረገውና በእስልምና እምነት ከፍተኛ ትርጉም ለሚሰጠው የሐጅ ጉዞ በዝግጅት ላይ ነበረች። ሳውዲ አረቢያ በታላቁ የመካ መስጊድ በምታካሄደው የማስፋፋ ግንባታ ምክንያት ባለፈው አመት የሐጅ ጸለተኞችን ቁጥር ለጥንቃቄ እንዲቀነስ አድርጋ ነበር። የመስጊዱ አካባቢ ከ22 ሚሊዮን በላይ ተጓዦችን የማስተናገድ አቅም እንዲኖረው በ4000 ስኩዌር ሜትር እንዲጨምር ተደርጓል። አሁን በደረሰው አደጋ ምክንያት በዚህ ዓመት በሚደረገው የሐጅ የጸሎት ስነ ስርዓት ላይ ምንም ጫና እንደማያስከትል የመስጊዱ አስተዳደር መናገሩን የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቸ ቨለ ነው። በማዕከላዊ ህንድ የማድህያ ግዛት የፔትላዋድ ከተማ በአንድ ምግብ ቤት ውስጥ በደረሰ የፍንዳት አደጋ 87 ሰዎች መገደላቸውን ፖሊስ አስታወቀ። የምግብ ማብሰያ ምድጃ መፈንዳቱ በደረሰው በዚህ አደጋ አንድ መቶ ተጨማሪ ሰዎች መቁሰላቸውንና ባለ ሁለት ፎቁ ምግብ ቤት ሙሉ በሙሉ መደርመሱ ተሰምቷል። ከሟቾቹ መካከል ስምንት ሴቶችና ሦስት ሕጻናት እንደሚገኙበት የግዛቲቱ ፖሊስ አስታውቋል። የአደጋ ጊዜ ሰራተኞች በሕይወት የተረፉ ሰዎች ፍለጋቸውን ማጠናቀቃቸውንና የመቁሰል አደጋ የገጠማቸው ወደ ሆስፒታል መወሰዳቸውን የጀርመን ዜና አገልግሎት ዘግቧል። አደጋው የደረሰው በመኖሪያ አካባቢ ሲሆን በፍንዳታው ወቅት ምግብ ቤቱ በተመጋቢዎች ተሞልቶ የነበረ መሆኑ ጉዳቱን አስከፊ እንዳደረገው ፖሊስ ገልጿል። ሰብአዊ እርዳታ የጫኑ ሁለት የሩሲያ አውሮፕላኖች ሶሪያ ማረፋቸውን የፈረንሳይ ዜና አገልግሎት ዘገበ። ከሶሪያ የአልአሳድ ዓለም አቀፍ አውሮፕላን ማረፊያ የደረሱት ሁለቱ አውሮፕላኖች 80 ቶን ሰብአዊ እርዳታ ጭነው ነበር። አውሮፕላን ማረፊያው የሚገኝበት የላታ ካያ ግዛት የሶሪያው ፕሬዚደንት በሽር አልአሳድ ቤተሰቦች የትውልድ ስፍራና ጠንካራ ድጋፍ ያለበት ቦታ ነው። የሁለቱ አውሮፕላኖች የሶሪያ ጉዞ አሜሪካን ሩሲያ የበሽር አልአሳድን መንግስት በጦር መሳሪያ ትደግፋለች የሚል ክስ ባቀረበች ጥቂት ቀናት ልዩነት የተደረገ ነው። ሩሲያ የጦር መሳሪያና ወታደራዊ ተሽከርካሪዎችን በመርከብ ወደ ሶሪያ ልካለች ሲሉ የአሜሪካን መንግስት ባለስልጣናት ይከሳሉ። ባለፈው አርብ የአሜሪካው ፕሬዝደንት ባራክ ኦባማ ሩሲያ ለሶሪያ የምታደርገው ወታደራዊ ምክርና የጦር መሳሪያ ድጋፍ የፕሬዝደንት በሽር አልአሳድን የወደቀ መንግስት ዕድሜ ለማራዘም የሚደረግ ነው ሲሉ መተቸታቸው አይዘነጋም። ሩሲያም ሆነች ሶሪያ ምንም አይነት ወታደራዊ ድጋፍ አልተደረገም ሲሉ አስተባብለዋል። በአውሮፓ ተገን ለሚጠይቁ ስደተኞች 30 ሺህ የሚጠጉ ሰዎች ዛሬ በኮፕንሃገን አደባባይ የድጋፍ ሰልፍ ማድረጋቸው ተሰማ። የከተማዋ ፖሊስ ሁሉም ነገር በሰላማዊ መንገድ መከናወኑን አስታውቋል። ሰልፈኞቹ ተገን ጠያቂዎች እንኳ ደህና መጣችሁና አውሮፓ የሶሪያ የቅርብ ጎረቤት ነች የሚሉ መፈንክሮችን አንግበው ነበር ተብሏል። ስደተኞች በሚያልፉባት የጀርመን ፓድቦርግ ከተማም አራት መቶ ያህል ሰላማዊ ሰልፈኞች ለተገን ጠያቂዎች ድጋፍ ለማሳየት አደባባይ መውጣታቸውን የፈረንሳይ ዜና አገልግሎት ዘግቧል። በከተማዋ ተገን ጠያቂዎቹን የሚቃወሙ 150 ያህል ሰዎች ጀርመን ድንበሯ እንድትዘጋ ጥያቄ ለማቅረብ ተሰብስበው እንደነበር ፖሊስ አስታውቋል። አብዛኞቹ ተገን ጠያቂዎች የተሻለ አቀባበል ወደሚያገኙባትና ቀለል ያለ የተገን አሰጣጥ ሕግ ወዳላት ስዊድን ለመድረስ ያቅዳሉ። በስዊድን ዋና ከተማ ስቶክሆልም ለተገን ጠያቂዎች እስካሁን ከነበረው የተሻለ የአቀባበል ስርዓት እንዲዘረግ የሚጠይቁ በሺዎች የሚቆጠሩ ሰልፈኞች አደባባይ ወጥተዋል። ይህ ዶይቸ ቨለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን በድጋሚ እናሰማለን። በኢትዮጵያ በእስር ላይ ከሚገኙት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት መካከል አምስቱ መፈታታቸውን ለመንግስት ቅርበት ያለው ሬዲዮ ዘገበ። የኡጋንዳው መሪ ዮሪ ሙሴቬኒ አልሸባብ በአፍሪቃ ህብረት ሰላም አስከባሪ ስር የነበሩ ወታደሮቻቸውን በእስረኝነት ሳይወስዱ እንዳልቀረ ተናገሩ። በሳውዲ አረቢያ መካ ከተማ በሚገኘው ታላቁ መስጊድ በደረሰ አደጋ 107 ሰዎች ሲሞቱ 238 ሰዎች ቆሰሉ። ዜናው በዚያው አበቃ።